የአሜሪካ ድምፅ ራዲዮ ጣቢያ ነው። እኛ የወሰንነው የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱም የሚሸማቀቅበት ዓለምም በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን ይወሰድ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድምፅ ነው የሰማችሁት። በትግራይ ክልል ባለው ሁኔታ ዙሪያ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። እኔ ተስፋ የማደርገው ለሰላማዊ መፍትሄ በር እንዲከፈት ነው። ነገር ግን ሕዝባዊ ወያኔ ሐርነት ትግራይ ኤርትራ ለመግባት መዛቱን የሚገልጹ ዘገባዎች እየሰማሁ ነው። ይህም ግልጽና አደገኛ ግጭቱን የማባባስ ተግባር ይሆናል። እኚህኛው ደግሞ በዩናይት ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ኮንግረስማን ግሪጎሪ ሚክስ ናቸው። የዩናይት ስቴትስ ምክር ቤት አባላት በትላንትና ዕለት በኢትዮጵያ ጉዳይ ምስክሮች ቃል በሰሙበት ስነ ስርዓት ከተናገሩት የተወሰደ ነው። የዚህንም ሙሉ ዘገባ ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ እናቀርባለን። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ረቡ ሙሉ ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጁ ሰለሞን አባተ እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ስጥልኝ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። ከአሁን በኋላ በትግራይ ክልል ለሚፈጠሩ ችግሮች ኃላፊነቱን እንደማይወስድ የኢትዮጵያ መንግስት አስታወቀ። ጠቅላይ ሚኒስትር አብይ አህመድ መንግስት ጦሩን ከትግራይ ያስወጣበትን ምክንያት ሲገልጹ ሚሳይልና ሌሎች መሳሪያዎችን አውጥተናል፣ እንደ ትናንቱ የሚያሰጋን ነገር የለም ብለዋል። ክልሉ ያለውን ጦር ማስወጣቱን የገለጸው መንግስት በቀጣይነት በክልሉ ስለሚፈጠሩ ጉዳዮች ተጠያቂው ህወሀት መሆኑን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ አምባሳደር ሬድዋን ሁሴን የኤርትራ ጦርም ከትግራይ ክልል ለቆ መውጣቱን አስታውቀዋል። የኢትዮጵያ መከላከያ ሰራዊት በበኩሉ የህወሀት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው የከፋ አጸፋዊ እርምጃ እንደሚኖር አስታውቋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በቤንሻንጉል ግምዝ ክልል መተከል ዞን በነበረው የጸጥታ መደፍረስ የተነሳ ተፈናቅለው የነበሩ ከ50 ሺህ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ መሆኑን የመተከል ዞን ኮማንድ ፖስት ሰብሳቢ ለተና ጄኔራል አስራት ደኔሮ ገለጹ። ሌተና ጀነራል አስራት ለቪኦኤ በሰጡት ቃል በዞኑ የመልካም አስተዳደር ችግሮች አሉ በማለት ጫካ ገብተው በንጹሐን ዜጎች ላይ ጥቃት ሲፈጽሙ የነበሩ ላሏቸው ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ ተደርጓል ብለዋል በዚህም አካባቢው ሰላም ሆኗል ሲሉ አክለዋል በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ይዟል በኢትዮጵያ በሶስት የምስራቃዊ አማራ ዞኖች ላይ የበረሃ አንበጣ መከሰቱ ተገለጸ። መንጋው ከ31 ሺህ በሚበልጥ የሰብል፣ የቁጥቋጦ፣ የግጦሽና የደን መሬት ላይ መከሰቱን በተመለከተ የደረሰን ዘገባ አለ። በመጽሔት ክፍለ ጊዜ አካተነዋል። በኮቪድ-19 ዜና ከኢትዮጵያ የጤና ሚኒስቴር የትናንት ዕለታዊ ሰንጠረዥ ላይ ባገኘነው መረጃ መሰረት ትናንት በሀገሪቱ ዙሪያ በ4550 ሰዎች ናሙና ላይ ምርመራ ተካሂዶ 63 ሰዎች ላይ ኮሮና ቫይረስ እንደተገኘ ያሳያል። ከትናንት በሀገሪቱ ያለው የተረጋገጠው የቫይረሱ ተያያዦች ጠቅላላ ቁጥር 276037 ሲሆን ሕይወታቸው በኮቪድ ምክንያት ማለፉ የታወቀው ደግሞ 4320 ሰዎች መሆናቸውን ሰንጠረዡ ያመለክታል። ለቫይረሱ ከተጋለጡት ውስጥ 260302ቱ እንዳገገሙና 11412ቱ ግን በቫይረሱ እንደታመሙ መሆናቸውን ነው የሚጠቁመው። የኮቪድ-19 የክትባት ሂደቱን በሚመለከተው ረገድ ደግሞ እስከ ትናንት ድረስ ክትባቱን የወሰዱ ሰዎች ቁጥር ሁለት ሚሊዮን አስር ሺህ ዘጠና አንድ እንደነበረ የጤና ሚኒስቴር ሰንጠረዡ ያመለክታል። ዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች የተሻገርን እንደሆነ ደግሞ አውስትሬሊያ ውስጥ የኮቪድ-19 ስርጭቱን ለመቆጣጠር የእንቅስቃሴ ክልከላዎች ያወጁ ትልልቅ ከተሞች ቁጥር እየጨመረ ነው። አሊስ ስፕሪንግስ የምትባለው ከተማ ከትናንት ማክሰኞ ጀምሮ ለሶስት ቀናት ሰው ከቤቱ እንዳይወጣ መመሪያ ተሰጥቷል። ኢንዶኔዥያ ውስጥ በገባው ዴልታ በተባለው የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር በከፍተኛ ፍጥነት እየጨመረ መምጣቱን የተናገረው የሀገሪቱ ቀይ መስቀል፣ በዚህ አያያዝ ሀገሪቱ ወደ ከባድ ቀውስ አፋፍ እያመራች ነች ሲል አስጠንቅቋል። ሩሲያ ደግሞ በዛሬው ዕለት ብቻ 669 ሰዎች በኮቪድ-19 ምክንያት ህይወታቸውን ማጣታቸውን አስታውቃለች እስካሁን በአንድ ቀን ከተመዘገበው ሁሉ ትልቁ ቁጥር እንደሆነም አመልክታለች በዓለም ዙሪያ በከፍተኛ ፍጥነት እየተዛመተ ያለው ሲጀምር ህንድ ላይ የተከሰተው ዴልታ የተባለው የኮሮና ቫይረስ ዝርያ ከሰማኒያ ወደሚበልጡ ሀገሮች መዛመቱ ተሰምቷል በዚህም ምክንያት የዓለም የጤና ድርጅት የኮቪድ-19 መከላከያ ክትባቱን ሙሉ በሙሉ የተከተቡ ሰዎችም ጭምር የአፍና የአፍንጫ መሸፈኛ መጠቀማቸውንና ሌሎቹንም የጥንቃቄ መንገዶችን መተግበራቸውን እንዲቀጥሉ እያሳሰበ ነው። የዩናይትድ ስቴትስ ካሊፎርኒያ ሎስ አንጀለስ ከተማ ባለስልጣናትም ነዋሪዎቹ ዝግ ስፍራዎች ውስጥ ሲሆኑ በጭንብል እንዲጠቀሙ እየመከሩ ናቸው። በዓለም ዙሪያ በአሁኑ ወቅት በኮሮና ቫይረስ የተያዘው ሰው ቁጥር 182 ሚሊዮን እየተቃረበ ነው። ለህልፈት የተዳረጉትም ቁጥር ወደ 4 ሚሊዮን እየደረሰ መሆኑን የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ሰንጠረዥ ያሳያል። ዛሬ የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ እንዲሁም የድርጅቱ የዓለም ቱሪዝም ተቋም ባወጡት ሪፖርት ኮቪድ-19 ባለፈው የአውሮፓ 2020 ዓመተ ምህረት በዓለም አቀፍ ቱሪዝም እና ተያያዥ ዘርፎች ላይ የ2.4 ትሪሊዮን ዶላር ኪሳራ አስከትለዋል ብለዋል። ዘርፉ ላይ ከቀደመው አመት ጋር ሲነጻጸር የ73 ከመቶ ኪሳራ እንዳስከተለ ነው የገለጹት። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ውስጥ በተደረመሰው የመኖሪያ ሕንፃ የሞቱት ሰዎች ቁጥር 12 መድረሱ ተሰማ። ፍሎሪዳ ማያሚ ከተማ አቅራቢያ ሰርፍሳይድ የምትባል ከተማ ውስጥ በተደረመሰው ኮንዶሚኒየም አደጋ 149 ሰዎች አሁንም የደረሱበት አለመታወቁ እየተገለጸ ነው። የአደጋውን ሰለባዎች ፈልገው ለማትረፍ የተሰማሩት ሰራተኞች አሁንም ጥረታቸውን እንደቀጠሉ መሆኑ የማያሚ ደድ ከንቲባ ትናንት ማታ ለጋዜጠኞች ገልጸዋል። ቻምፕላን ታወርስ የተባለው 136 ቤቶች ያሉት ባለ 12 ፎቁ ኮንዶሚኒየም ህንፃ ባለፈው ሳምንት ነው በአንድ በኩል የተደረመሰው። ከንቲባው እንዳስረዱት ፈጥኖ ለእርዳታ ደራሽ ሰራተኞቹ በክሬኖች በተለያዩ ማብሪያዎችና በሰለጠኑ ውሾች እየተጠቀሙ ፍለጋቸውን ቀጥለዋል። ፕሬዚደንት ጆ ባይደን እና ቀዳማዊ ትመቤት ጅል ባይደን ነገ ሐሙስ አደጋው ወደ ደረሰባት ሰርፍ ሳይድ ከተማ እንደሚጓዙ የዋይት ሐውስ ቃል አቀባይ ጄን ሳኪ አስታውቀዋል። የአደጋውን ሰለባዎች ፈልጎ ለማዳን እየተሯሯጡ ያሉትን ሰራተኞች ያመሰግናሉ፣ ከሰለባዎቹ ቤተሰቦች ጋርም ተገናኝተው ይወያያሉ ብለዋል። በሌላ የዩናይትድ ስቴትስ ዜና ደግሞ ፕሬዚደንት ጆ ባይደን በሀገሪቱ ምዕራባዊ ግዛቶች በተደጋጋሚ የሚከሰተውን ሰደድ እሳት አስቀድሞ ለመቆጣጠር ስለሚቻልበት መንገድ ከግዛቶቹ አስተዳዳሪዎች ጋር ምክክር ጀምረዋል። ዝርዝሩን ስመኝሽ የቆየ ታቀርበዋለች። ባለፈው ሳምንት ሐሙስ በፍሎሪዳ ግዛት ማያሚ ከተማ አቅራቢያ በተደረመሰው አስራ ሁለት ፎቅ ህንፃ ስር የተቀበሩ የህንፃውን ነዋሪዎች ለማግኘት የሚደረገው ጥረት ተጠናክሮ እንደቀጠለ ነው። የግዛቱ ባለስልጣናት እንዳስታወቁት እስካሁን በተደረገው ፍለጋ 12 ሰዎች መሞታቸው ሲረጋገጥ 149ኙ አልተገኙም። የሟቾቹን ቁጥር ያሳወቁት የሚያሚ ዴድ ከተማ ከንቲባ ዳንኤላ ሌቪን ካቫ እንደተናገሩት እስካሁን በፍለጋ የተገኙ ሰዎች ቁጥር ደግሞ 125 ነው። የፍሎሪዳ የአደጋ ጊዜ አስተባባሪ ባለስልጣን ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ ተጨማሪ የህይወት አዳኝና አፈላላጊ ኃይል ፌዴራሉ መንግስት መጠየቃቸውን አስታውቀው የነበረ ሲሆን ምናልባትም ከቨርጂኒያ ክፍለ ግዛት እንደሚላክ ተጠቁሟል። ፕሬዚዳንት ጆ ባይደንና ቀዳማዊት እመቤት ጂል ባይደን ዛሬ ወደ ቦታው አቅንተው ጉብኝት ያደርጋሉም ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት ጆ ባይደን በምዕራብ ግዛቶች በተደጋጋሚ የሚከሰተውን ሰደድ እሳት አስቀድሞ ለመቆጣጠር በሚቻልበት መንገድ ላይ ለመምከር ከግዛቶቹ አመራሮች ጋር የድህረ ገጽ ውይይት ያደርጋሉ። በሚቀጥለው ጥቂት ወራት በምዕራብ ዩናይትድ ስቴትስ የሚገኙ ግዛቶች ከእስከ ዛሬውም የከፋ ሰደድ እሳት ሊያጋጥማቸው እንደሚችል በሀገሪቱ የሚነሱ ሰደድ እሳቶችን ለመዋጋት የሚደረገውን ትንቅንቅ የሚያስተባብረው ብሔራዊው የእሳት አደጋ መቆጣጠሪያ ማዕከል አስጠንቅቋል። ባይደን በሚያደርጉት ምክክር ላይም ዲሞክራቶቹ የካሊፎርኒያ፣ ኮሎራዶ፣ ኒው ሜክሲኮ፣ ኔቫዳ፣ ኦሪገን እና ዋሽንግተን ግዛት አስተዳዳሪዎች እንዲሁም የዩታህና ዋዮሚንግ ሪፐብሊካን አስተዳዳሪዎች እንደሚገኙ የተገለጸ ሲሆን የአሪዞናና የሞንታና ሪፐብሊካን አስተዳዳሪዎች ግን በውይይቱ ላይ እንደማይገኙ ተጠቁሟል። በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባዋ አመሰግናለሁ። የተባበሩት መንግስታት ድርጅት አባል ሀገሮች ለድርጅቱ አስራ ሁለት ሰላም አስከባሪ ተልእኮዎች ለሚቀጥለው የአውሮፓ 2022 ዓመተ ምህረት በጀት ወደ 6 ቢሊዮን ዶላር የሚጠጋ ገንዘብ እንዲመደብ ከስምምነት መድረሳቸው ተገለጸ። የሰላም አስከባሪ ተልእኮቹን ከመዘጋት ለጥቂት እንዳመለጡ ዲፕሎማቶች መናገራቸውን ነው ሮይተርስ የዘገበው። የድርጅቱ የበጀት ኮሚቴ ትናንት በበጀቱ ላይ ስምምነት ያደረገ ሲሆን ዛሬ ጠቅላላ ጉባኤው ያጸድቀዋል ተብሏል። አብዛኞቹ አፍሪካና መካከለኛው ምስራቅ የሚገኙ የሆኑት የሰላም አስከባሪ ተልእኮዎች የአውሮፓ አቆጣጠር በዚህ ሰኔ ወር ማብቂያ አዲስ በጀት ያልተፈቀደ እንደሆነ ሌላ አማራጭ እቅድ አዘጋጁ ተብለው እንደነበረ አንድ ከፍተኛ የመንግስታቱ ድርጅት ባለስልጣን ሰኞ ዕለት መናገራቸውን ሮይተርስ በዘገባው ጠቅሷል። በአንዳንድ ዲፕሎማቶች መሰረት በበጀቱ ዙሪያ የድርድር አሰራሩ ላይ ለውጦች በመደረጋቸው የሎጂስቲክስ ችግሮች መኖራቸው መኖራቸውና እንዲሁም ቻይናና ምዕራባውያን ሀገሮች የሰላ እሰጥ አገባ ውስጥ መግባታቸው በጀቱ በቀነገደቡ ገደቡ አይጠናቀቅ ይሆናል የሚል ስጋት ፈጥሮ ነበር። ለሰዓቱ ያለን ዜና በዚሁ ያበቃል። The voice of a man. ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሰኔ 23 2013 ዓ.ም። የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሠረት ወደ ቀዳሚው የዕለቱ አብይ ርዕስ ከማልፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች ያንዱን ለቅምሻ እንበል። ድምፁ ለጊዜ አልተሰናዳም። ወደ ኋላ ላይ ሙሉ ዝግጅት እናቀርባለን። በስድስተኛው የኢትዮጵያ ብሔራዊ ምርጫ በቅድመ ምርጫ፣ በምርጫው ሂደትና እንዲሁም በድኅረ ምርጫ ጉዳዮች ዙሪያ ከቀረቡ የሁለት ምሁራን ትንታኔዎች የተወሰደ ቅንብር ወደ ኋላ ላይ በሁለተኛው አጋማሽ እናቀርባለን። አሁን ወደ ዕለቱ አቢይ ርዕስ ከአሁን በኋላ በትግራይ ክልል የሚፈጠሩ ችግሮች ኃላፊነት እንደማይወስድ የኢትዮጵያ መንግስት አስታወቀ። በክልሉ ያለውን ጦር ማስወጣቱን የገለጠው የኢትዮጵያ መንግስት በቀጣይነት በክልሉ ስለሚፈጠሩ ጉዳዮች ተጠያቂው ህወሓት ነው ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የኤርትራ ጦር ከትግራይ ክልል ለቆ መውጣቱንም ጨምረው ገልጠዋል አንዳንድ የእርዳታ ድርጅቶች የህወሓትን ኃይል ያስታጥቁ እንደነበር ጠቁመው አሁን ከትግራይ የሚያዋስኑ ስፍራዎች መዘጋታቸውና ቁጥጥር እንደሚደረግባቸውም ነው ጨምረው የገለጡት የኢትዮጵያ መከላከያ ሰራዊት በበኩሉ የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው የከፋ አጻፋዊ እርምጃ ይጠብቀዋል ብሏል ለዝርዝሩ ኬኔዲ አባተ የኢትዮጵያ መንግስት በትግራይ ክልል የተናጥል ተኩስ አቁም ስለማወጁ ከትናንት በስቲያ ያወጣውን መግለጫ በተመለከተ ጠቅላይ ሚኒስትር አብይ አህመድ ትናንት ከሀገር ውስጥ ጋዜጠኞች ጋር በነበራቸው ቆይታ ላይ ባደረጉት ንግግር መንግስት ጦሩን ከትግራይ ያስወጣበትን ምክንያት ሲገልጹ ሚሳይልና ሌሎች መሳሪያዎችን አውጥተናል፣ እንደ ትናንቱ ሚያሰጋን ነገር የለም ብለዋል። በተያዘው ክረምት ቅድሚያ የሚሰጣቸው ተግባራት መኖራቸውንም ጠቅላይ ሚኒስትሩ ጠቁመዋል። እኛ የወሰንነው የሀገር መከላከያ ሰራዊት ማስ የሆነውን ሕዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱ የሚሸማቀቅበት አለንም በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ሕዝብ ጠጋ ብለን ከኋላችን ደጀን አስቀምጠን እንደተባለው የጥሞና ጊዜ ለሕዝቡ እንስጠው ብለን የወሰንነው እርግጠኛ ነኝ 15 ቀን አንድ ወር ሁለት ወር ስንቆይ እናየዋለን። የመከላከያንና የኢትዮጵያን መንግስት ጥረትና ድካም በብዙ እጅ ሴንስ ማድረግ ሲጀምርና ወገኔ ብሎ ጀርባውን ሰጥቶ የሚሄደው ኃይልም በየቀኑ ጥቃት እየደረሰበት ስለሆነ የእፎይታ ጊዜ ብንሰጥ አምና የምንሰጋው ነገር ዛሬ አያሰጋንም። ሚሳኤሉን አወተነዋል። መስታራችን አወተናል። እንደ ትናንትናው ብለን ምንፈራው ጉዳይ የለም። ከዚያ በተጨማሪ ደግሞ አሁን ባለው ሁኔታ ቅድሚያ የምንሰጠው ቢያንስ እችን ክረምት ቅድሚያ የምንሰጠው ሌላ ጉዳይ ስላለን ገንዘባችንም፣ ሰዋችንም፣ ትጥቃችንንም ቆጠብ አድርገን ወደ ዋናው ጉዳይ ብናተኩር ይሻላል በሚል ነው። የኢትዮጵያ መንግስት በርካታ ጫናዎችን እያስተናገደ እንደሚገኝም የተናገሩት ጠቅላይ ሚኒስትሩ መቀሌ አሁን ላይ ከሌሎች የኢትዮጵያ አካባቢዎች በተለየ መልኩ በስጋትነት እንደማትታይም ነው የገለጹት። መቀሌን ትናንት መልቀቅ ስንጀምር በጣም ብዙ ሰዎች ተደናግጠዋል። እናንተም ተደናግጣችኋል። መቀለ ዛሬ ሰባት ስምንት ወር ስንሄድ የነበረው ግጭት የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80 ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዴ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነትን አጥቷል። አሁን ባለው ተጨባጭ ሁኔታ በሚሊተሪ እይታ ሲታይ ምንም ነገር የለውም። የተለየ ስበት ማዕከል የሚያደርገውና የሚያጓጓን እንደ ሄድንበት ጊዜ የሚያጓጓን ነገር የለውም። የኢትዮጵያ መንግስት አወጅኩ ያለውን የተናጠል የተኩስ አቁም እርምጃ እንዲሁም የሀገሪቱን ጦር ከትግራይ ክልል ማስወጣቱን በተመለከተ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን እና የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተና ጄኔራል ባጫ ደበሌም በዛሬው ዕለት መግለጫ ሰጥተዋል። ከስምንት ወራት በፊት የተጀመረው ግጭት የብዙ ሰዎችን ህይወት መቅጠፉንና በርካታ ንብረት ማውደሙን በመግለጫቸው ያነሱት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን የእርስ በርስ በርስ ግጭቱ ከዚህም ባለፈ ራስን በመከላከል ረገድ ኢትዮጵያ እንደ ሀገር ያላትን አቅም ክፉኛ መጉዳቱንም ገልጸዋል። በጦርነቱ ማግስት ሱዳን በምዕራብ በኩል ፈጽማለች የተባለውን ወረራ በመጥቀስ የእርስ በርስ ግጭቱ ሀገሪቱን ለውጭ ጥቃት እንዳጋለጣትም ነው የተናገሩት። ከዚህም በተጨማሪ እየበረታ የሄደው ዓለም አቀፍ ጫና እንዲሁም የክልሉ አርሶ አደር የግብርና ስራውን የሚያከናውንበት እድል እንዲፈጠር መፈለጉ በተናጥል ተኩስ የማቆምና ሰራዊቱን የማስወጣት ውሳኔ ላይ ለመድረስ ምክንያት መሆና ቸውንም ጠቅሰዋል። ምንም እንኳን ህወሓት በውጊያ በማሸነፍ መቀሌን ጨምሮ የትግራይ ክልልን በርካታ ስፍራዎች መቆጣጠሩን ቢገልጽም አምባሳደር ሬድዋን ግን የኢትዮጵያ ጦር የወጣው በፖለቲካ ውሳኔ መሆኑን አንስተዋል። መንግስት በቀጣይነት በትግራይ ክልል ለሚፈጠሩ ችግሮች ምክንያት ላለመሆን በሚል ውሳኔው ላይ መድረሱንም ገልጸዋል። ውሳኔው ፖለቲካዊ ውሳኔ ነው፣ ሰበብ ላለመሆን። ሁለተኛ፣ በሌላ በኩል እየመጣብን ያለውን ሀገራዊ አደጋ በምዕራብ በኩል የሚደገስልን ንግስ መቋቋም ካለብን የሰው ኃይላችንንም ሰራዊታችንንም አሰባስበን ዋናውን አደጋ መመከት አንዱ ስራችን ሀገራዊ ጥሪ የሚሆንበት ሁኔታ መምጣቱ ስለማይቀር በሌላ በኩል ደግሞ እዚህም ሰበብ የምንሆንበት እየረዳንም እያበላም መንግስት እየደገፈም ተከሳሽና ተወቃሽ መሆኑን በማስወገድ ምክንያት መሆኑን አስቀርቶ ግን እርዳታው መድረስ እንዲችል እረዳ ነበርና እድል አጣው የሚሉ ፎቶ ሄደው ለመነሳት እድል ያላጡ መንግስት መድረስ ያልቻለበት ቦታ ላይ ደርሰው ፎቶግራፍ ተነስተው ኢንተርቪ ለማድረግ ያልተቸገሩ እርዳታ ለመስጠት ግን ቦታ አጣን፣ መግቢያ አጣን ለሚሉ አካላትም በግልጽ ሰበብ ላለመሆን ለቀን መውጣታችን አንዱ ፖለቲካዊ ምክንያት ነው። መነሻው ግን ሰብአዊ ነው። በዚህም ምክንያት የአዝመራ ጊዜው እስከሚያልቅ ድረስ ምንም አይነት ኮሽታ አይሰማም ማለት ነው። የኢትዮጵያ መንግስት አለም አቀፉ ማህበረሰብ አድርግ ያለውን አድርጓል ያሉት አምባሳደር ሬድዋን ከዚህ በኋላ በክልሉ ለሚፈጠሩ ችግሮች ኃላፊነቱን የሚወስደው ህወሓት ስለመሆኑም ተናግረዋል። ያልተገደበ ተደራሽነት ያስፈልገኛል፣ እርዳታ መስጠት ፈልጋለሁ ለሚሉ አካላት ይሄ ወጥተናል ደርሰው ይርዱ። በአንዱ መልክት እሱ ነው። ሁለተኛው ታክሱ አቁሙ ሲሉ ሲጮሁ የነበሩ አሉ ትላንትም የጮሁ አሉ። ታክሱ አቁመን ከወጣን ከሶስተኛው ቀን በኋላ ማለት ነው። ስለዚህ አንተኩስም ወጥተናል። ወታደራችን የለም። ከአሁን በኋላ ተኩሱ ካለ ካሁን በኋላ ግድያ ካለ አሁንም እየሰማን ነው። ከመንግስት አብራችሁ ነበሩ አዳምጣችሁ ነበር የሚባሉ ሰዎች አሁንም እየተረሸኑ እንደሆነ እየሰማን ያለ ነው። በዚህ መንገድ ቀጣ የሚሞት ሰው ካለ የሚወቀሰው የሚያዘው አሁንም ሽብርተኛ ሆኖ የተፈረጀው አካል ነው የሚሆነው። ዓለም አሁንም ከኢትዮጵያ መንግስት ጋር ማላዘን ሳይሆን የኢትዮጵያ መንግስት አርግ የተባለውን ማድረግ የፈለገውን አድርጓል። ወታደሩን ሰብስበዋል፣ እጁን ሰብስበዋል። የሚቀጥለው አካልን ተጠያቂ ማድረግን መልመድ አለበት። የኤርትራ ጦርም ከትግራይ ክልል ለቆ መውጣቱን አንስተው ይሁንና ጦሩ ተመልሶ እንዲመጣ ህወሀት እየጋበዘው መሆኑን በመግለጽ ዓለም አቀፉ ማህበረሰብ ይህን ፍላጎት እንዲያስቆም ሲሉ ጥሪ አቅርበዋል። ሌላኛው ኤርትራ መውጣት አለባቸው የሚባል ነበር የነበረው። መንግስት በተደጋጋሚ እንደማያስፈልገው ድጋፍ መውጣት እንዳለባቸው ገልጿል። አሁንም በይፋ ወጥተዋል። መውጣታቸውን የገባው ኃይልም አስመስክሮ እከተላቸዋለሁ ነው የሚለው አሉ። ይውጡልኝ ሳይሆን ወጥተዋል፣ ግን እከተላቸዋለሁ እስከ ኤርትራ ድረስ ነው የሚለው ። ስለዚህም አሁንም ኤርትራ መንግስትም ወታደሮች ከወጡበት ከቤታቸው ተመልሰው እንዲመጡ እየተጋበዙ ነው ያለው። ኤርትራ ድረስ ተከትሬ እወጋቸዋለሁ የሚል ከሆነ ይህ ኃይል ጉልበት አለው የለውም፣ ሌላ ጉዳይ ነው። አቅም ያለው የለም፣ ሌላ ጉዳይ ነው። ግን ፍላጎቱ ስላለው በፊትም የነበረው ይህንኑ አካባቢውን የማተራመስ ፍላጎት ለማስቀረት ስለነበረ ፖለቲካል ውሳኔ የተወሰነው። ዓለም አቀፉ ማህበረሰብ አሁንም ሰላም እንዲፈጠር ከተፈለገ በደረሰበት የሚገድል ኃይልን በደረሰበት ጦርነቱን አስቀጥላለሁ የሚል ኃይልን ሀይ ማለትን መልመድ አለበት። መንግስት የበኩሉን ድርሻ ተወጥቷል። ኢትዮጵያ ወታደሮቿን ከትግራይ ክልል እንደምታስወጣ ከሳምንታት በፊት የተነገራቸው የውጭ አካላትም ስለመኖራቸው ያነሱት አምባሳደር ሬድዋን ከነዚህም አንዳንዶቹ ይህን መረጃ በማቀበል ወታደሩ ላይ ጥቃት እንዲፈጸም ለማድረግ ስለመሞከራቸውም ገልጸዋል። አንዳንድ የእርዳታ ድርጅቶች የህወሀትን ኃይል እያስታጠቁ እንደነበሩም የገለጹት አምባሳደሩ ወደ ትግራይ በሚሄዱት ቁሳቁሶች ላይ ቁጥጥር እንደሚደረግም ተናግረዋል። ህወሀት ያለው ኃይል በከፍተኛ ደረጃ መደራጀቱንና በክልሉ የነበሩትን የኢትዮጵያ ወታደሮች በውጊያ በማሸነፍ ግዛቶችን መቆጣጠሩን ቢገልጽም የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌ በበኩላቸው ሰራዊቱ ለሀገሪቱ ዋነኛ ስጋት ለመዘጋጀት ትግራይን ለቆ መውጣቱን ጠቁመው ህወሀት በአሁኑ ወቅት የኢትዮጵያ ስጋት አይደለም ሲሉ ነው የገለጹት። አሸባሪው ቲፒልፍ ስጋት ከሚሆኑበት ደረጃ ወጥተዋል። ትርጉም ያለው ኢትዮጵያን ሊያሰጋ የሚችል ነገር ሊያደርግ አይችልም። ስለዚህ እኛ ከትግራይ አካባቢ ወጥተን የምናስበው ስጋት መዘጋጀት አስፈላጊና የግዴታ በመሆኑ ለቀናል። ሰራዊቱ ተሸንፎ ነው የወጣው የሚባል ማን ያሸነፈው? በምን አሸነፈው? እኛ ከመቀሌ ለቀን ስንወጣ ይዘን የወጣ ነው ኮንቮይ በሺዎች የሚቆጠር ነው። ይህን ኮንቮይ ይዘን ስንወጣ በጠራራ ፀሐይ ይህን ሰራዊት ሲወጣ ጁንቶ ኃይል ቢኖረው እኮ አንድ መኪና እንዳይወጣ ያደርግ ነበረ። ነገር ግን ኃይል የለውም። ሌትናንት ጀኔራል ባጫ አክለውም አሸባሪ ብለው የገለጹት የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው መከላከያ ሰራዊት የከፋ አጸፋዊ እርምጃ እንደሚወስድ ተናግረዋል። አሁን እንደሚሰማው ወደ ወደ ሰሜንም ወደ ምስራቅም እሄዳለሁ የሚለው ነገር ባያደርገውም ግን በዚህ መሰረት ወደ መሐል ሀገር ወደ ኤርትራም ወደ ሁመራም ወደ አፋርም ወይም ደግሞ ራያ ወደ እነዚህ ቦታዎች ይሄዳለሁ የሚለው ነገር ጉልበት ባይኖረውም ምንጊዜም አሸባሪዎች የሚያደርጉት ነገር ስለሆነ ዝም ብሎ የሚታይ አይደለም። ሰራዊታችንም እነዚህን ነገሮች ሊቆጣጠር የሚችልበት ደረጃ ላይ እንዲሆን አድርገነዋል። ትንኮሳ የሚያደርግ ከሆነ መልሰን እኮ መቀሌ መግባት እንችላለን ዛሬ ስለዚህ ምንድን ነው? ትንኮሳ ካደረጉ የእጥፍ እጥፍ ነው ምላሹ የሚሆነው። ህወሀት በበኩሉ እንደ አስፈላጊነቱ የማጥቃት እርምጃው እንደሚቀጥል ማስታወቁ ይታወሳል። የህወሀት ቃል አቀባይ ጌታቸው ረዳ እያንዳንዱ ኢንች የትግራይ ግዛት ከጠላቶች እስኪጸዳ ድረስ ኃይሎቻችን በደቡብና በምስራቅ እየዘመቱ ነው ስለማለታቸው ሮይተርስ ዘግቧል። ትግራይን ለማዳን ማንኛውንም ተግባር እንፈጽማለን ሲሉም የተናገሩት አቶ ጌታቸው ለትግራይ መረጋጋት አስመራም ይሁን አዲስ አበባ መዝመት አስፈላጊ ከሆነ እናደርገዋለን ሲሉም ነው የገለጹት። ይህ በእንዲህ እንዳለ ኢትዮጵያ የተናጥል ተኩስ አቁም ማወጇ ግጭቱን ማስቆም ከቻለ በጎ እርምጃ እንደሆነ የገለጸችው አሜሪካ ሁሉም አካላት በድርድር ላይ የተመሰረተ የተኩስ አቁም እንዲያውጁም ጥሪ አቅርባለች። የተባበሩት መንግስታትና የአፍሪካ ህብረትም የተናጥል ተኩስ አቁም ውሳኔውን ካደነቁ አካላት መካከል ሲሆኑ ለችግሩ ፖለቲካዊ መፍትሄ እንዲፈለግም ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከኔዲ አባተን፣ ለዘገባው አመሰግናለሁ። አድማጮች፣ በትግራይ ያለውን ሁኔታ አስመልክቶ በኢትዮጵያ መንግስት በኩል የቀረቡትን መግለጫዎች ተከትሎ የህወሓትን ምላሽ ለማቅረብ ያደረግነው ጥረት ፈጥኖ ባለመሳካቱ ለሰዓቱ አልደረሰልንም። በነገው ምሽት ፕሮግራማችን ግን እናቀርባለን። አሁን ወደ ዩናይትድ ስቴትስ ምክር ቤት የሚወስደን በኢትዮጵያ ጉዳይ ላይ ያተኮረ ዘገባ ነው ተከታዩ የትግራይ ኃይሎች በያዝነው ሳምንት ትግራይ ክልል መዲና መቀሌን መልሰው ተቆጣጥረዋል ይላል። ይህም ክስተት የኢትዮጵያ መንግሥት ለስምንት ወራት ያህል የዘለቀውን ግጭት ለማቆም እንዲወስን አድርገዋል። ይሁንና የተኩስ ማቆሙ ውሳኔው ጊዜያዊ ብቻ ሊሆን ይችላል ይላል ተከታዩ። በዩናይት ስቴትስ ምክር ቤት በትላንትናው ዕለት የተካሄደውን የምስክሮች ድምፅ የመስማት ስነ ስርዓት ተከትሎ የተጠናቀረ ዘገባ በክልሉ ያሉት በሚሊዮኖች የሚቆጠሩ ሰዎች አደጋ ላይ የጣለውን የረሃብ ሁኔታ ላያስወግድ ይችላል ሲሉ የዩናይት ስቴትስ ምክር ቤት አባላት ትላንት ማስጠንቀቂያቸውን የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ይዛው ቀርባለች። መቀለ ከተማ ላይ ሰዎች ደስታቸውን እየገለጹ ነው። የኢትዮጵያ መንግስት ያስታወቀው የተኩስ ማቆም ውሳኔ በሀገሪቱ መንግስትና በትግራይ ኃይሎች መካከል ለስምንት ወራት ያህል ሲካሄድ የቆየውን ግጭት አብቅቷል። ይሁንና የወቅቱ የተኩስ ማቆም ውሳኔ ጊዜያዊ ሊሆን እንደሚችል የዩናይትድ ስቴትስ ምክር ቤት አንጋፋ አባላት እያስጠነቀቁ ነው። ዲሞክራቱ የምክር ቤት አባል ግሪገሪ ሜክስ ማንኛውንም ዓይነት የግጭት ማባባስ ተግባርን ያወግዛሉ። ን ር ን tፒf እኔ ተስፋ የማደርገው ለሰላማዊ መፍትሄ በር እንዲከፈት ነው። ነገር ግን ሕዝባዊ ወያኔ ሐርነት ትግራይ ኤርትራ ለመግባት መዛቱን የሚገልጹ ዘገባዎች እየሰማው ነው። ይህም ግልጽና አደገኛ ግጭቱን የማባባስ ተግባር ይሆናል። ግጭቱ ባለፈው ሳምንት የተባባሰው የኢትዮጵያ ወታደራዊ ኃይል ገበያ ላይ የአየር ድብደባ አካሄዶ ከ60 በላይ የሚሆኑ ሰዎች ከተገደሉ በኋላ ነው። የኤርትራና የኢትዮጵያ ወታደሮች ሴቶችንና ልጃገረዶችን በአስከፊ መልኩ መድፈርን በክልሉ ረሃብ እንዲስፋፋ ያደረገውን ምግብ ለሚያስፈልጋቸው ሰዎች እንዳይደርስ ማገድን ያቀፉ የጭካኔ ተግባሮች እንደፈጸሙ የትግራይ ሕዝብ ሲናገር ቆይቷል። ሪፑብሊካዊው የዩናይትድ ስቴትስ ምክር ቤት አባል ማይክል መኮል የኢትዮጵያው ጠቅላይ ሚኒስትር ትግራይ ውስጥ ላለው አስከፊ ሁኔታ መካዳቸው ዘግናኝ ነው ብለዋል። የጦርነት ወንጀሎች በስብና ላይ ወንጀሎችና የፍጅት ተግባሮች በትግራይ ህዝብ ላይ ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ትግራይ ውስጥ ረሃብ የለም ሲሉ ባለፈው ሳምንት ተናግረዋል። ትግራይ ውስጥ ያለውን ሁኔታ በሚያስደምም መልኩ መካድ ዘግናኝ ነው። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት እንደሚለው በትግራይ ካለው ስድስት ሚሊዮን ህዝብ አራት ነጥብ አምስት ሚሊዮን የሚሆኑት አስቸኳይ የምግብ ረዴት ያስፈልጋቸዋል። ወደ ዘጠኝ መቶ ሺህ የሚጠጉት ደግሞ መቅሰፍታዊ ሁኔታ ላይ ይገኛሉ። የተፈጸሙት የወሲብ ጥቃቶች ለመገመት የሚያዳግቱ ናቸው ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የሰብአዊ ረድኤት ክፍል ረዳት አስተዳዳሪ ሳራ ቻርለስ ለምክር ቤቱ አባላት አስረድተዋል። ወንጀለኞቹ የካህናት ባለቤቶችን ኢላማ በማድረግ ደፍረዋል። ሴቶችን በቤተሰቦቻቸው ፊት በመድፈር አሰቃይተዋል። በሴቶች ላይ ጭካኔ የተሞላበት የወሲብ ጥቃት ፈጽመዋል። ከዚህ ቀደም በይፋ እንደገለጽኩት ሁሉ የወንጀሉ ክብደት ለሁለት አስርት ዓመታት በሚጠጋ የሰብአዊ ረዳት አገልግሎቴ ወቅት ከታዘብኳቸው ፍጹም አስከፊ በደሎች መካከል የሚፈረጅ ነው። የኢትዮጵያ መንግሥት በገለጸው መሰረት የተኩሱ ማቆሙ ውሳኔ የእርሻ ጊዜ እስከሚያበቃበት ወቅት ይዘልቃል፣ እስከ መስከረም ወር ማለት ነው። ይህ ጊዜም ለዩናይትድ ስቴትስ እና ለዓለም ማህበረሰብ የድል መስኮት ያስገኛል። በአትላንቲክ ካውንስል የሚሰሩት ተንታኝ ካሜሮን ሃድሰን ያብራራሉ። ቅድሚያ መሰጠት ያለበት ይህን የተኩስ ማቆም ሁኔታን ተጠቅሞ ወደ አንድ ሚሊዮን የሚጠጉ በረሃብ ሁኔታ ላይ የሚገኙ ሰዎችን ለመርዳት ተደራሽነት ለማግኘት መሞከር ነው። ይህ የመጀመሪያው ቅድሚያ ሊሰጥበት የሚያስፈልግ ተግባር ነው። ሁለተኛው ደግሞ ለፖለቲካዊ ንግግር ሁኔታዎችን ለማመቻቸት ሲባል የተኩስ ማቁሙ ውሳኔ እንዲዘልቅና ተቋማዊ መልክ እንዲይዝ ማድረግ ነው። እንዲህ አይነቱን የማመቻቸት ሁኔታ ለመፍጠር አለመቻል ከባድ ዋጋ ያስከፍላል ሲሉ የዩናይትድ ስቴትስ የምክር ቤት አባላት አስጠንቅቀዋል። ዲሞክራቱ ግሪገሪ ሚክስ Or the sides just trying to look at this as the next phase of a protracted conflict. More the what we need is a permanent ceasefire, which all of the parties are committed to. አሁን የሚያስፈልገው የሚመለከታቸው ወገኖች ሁሉ የሚቀበሉት ቋሚ የሆነ የተኩስ ማቆም ስምምነት ማድረግ ነው። እስካሁን ባለው ጊዜ ህዝባዊ ወያኔ ሓርነት ትግራይም ሆነ ኤርትራ የተኩስ ማቁሙን ውሳኔ የሚቀበሉ መሆናቸውን የሚያረጋግጥ መግለጫ አላወጡም። የኢትዮጵያ መንግስት በትግራይ ክልል ፈጸማቸው የሚባሉት የጭካኔ ተግባሮች የጦርነት ወንጀል ሊባሉ የሚችሉበት ህጋዊ ትርጓሜን ያሟሉ እንደሆነ የሚደረገው ምርመራ እንዲፋጠን እያደረገ መሆኑን Ich bin ein which አድማጮች ተከታዩም ከዚሁ የኢትዮጵያ ጉዳይ ጋር ያቆየናል። የኢትዮጵያ መንግሥት ባለፈው ሰኞ ሰኔ 21 2013 ዓ ም በትግራይ ክልል ያለውን የአገሪቱን የመከላከያ ሠራዊት ማስወጣቱንና የተናጠል የተኩስ አቁም ማድረጉን ማወጁን ተከትሎ እርምጃው በኢትዮጵያ፣ በኤርትራ፣ በትግራይ ክልልና በአጠቃላይም በምስራቅ አፍሪካ ስላለው ተጽዕኖ የአሜሪካ ድምፁ ጄሰስ ሜን ኦኒ በአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ የሆኑትን ካሜሮን ሀድሰንን ለሙያዊ ትንታኔ ጋብዞ ያጠናቀረውን ዘገባ የደንገረመው እንደሚከተለው አሰናድተዋለች። ለአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ ወይም ፌሎ የሆኑት ካሜሮን ሀድሰን በጋዜጠኛ ጂስስ ማንኦን በቅድሚያ የቀረበላቸው ጥያቄ የኢትዮጵያ መንግስት ለወራት በዓለም አቀፍ ማህበረሰቡ ተማጽኖ ሲደረግለት በእምቢተኝነት ቆይቶ ሰኞ ዕለት የተናጠል የተኩስ አቁም ለማድረግ ምን ያስወሰነው ይመስሎታል የሚል ነው። ሀድሰን እንዲህ መልሰዋል። እንደሚመስለኝ የመንግስት ኃይሎች የያዟቸውን ቦታዎች በፍጥነት በትግራይ ኃይሎች እየተቀሙ ነበረ። ይሄ የዚያ ነጸብራቅ ይመስለኛል። ባለፈው ሳምንት እንዳየነው ከሆነ የወታደራዊ ኃይሉ በትግራይ ኃይሎች እጅ ወድቆ ነበረ። ስለዚህ ይህ ውሳኔ የመጣው መንግስት ሰፊ የሆነውን የትግራይ ክፍል ለረጅም ጊዜ ይዞ መቆየት አለመቻሉን በመረዳቱ ይመስለኛል። ይህ በኢትዮጵያ መንግስት በመሬት ላይ ያለውን የሰብአዊ ሁኔታ ለማሻሻል የተደረገ ነው እንደሚለው ሳይሆን ስልታዊ ማፈግፈግ ነው። ነገር ግን ሁላችንም አሁን ላለው አደገኛ የሰብአዊ ቀውስ ውጤት ተጠያቂ መሆናቸውን እናውቃለን። ላለፉት ሰባት ወራት ያክል እርዳታ ወደ ክልሉ እንዳይገባ በመንግሥት ተቋርጦ ከቆየ በኋላ ያለውን ሰብአዊ ሁኔታ ለማሻሻል ነው የሚለው ነገር የሚጣረስ ነው። ጋዜጠኛ ጂሰስመን ለካሜረን ሃድሰን በመቀጠል ያቀረበላቸው ጥያቄ የጦር ማቆሙ ለምን ያህል ጊዜ ይዘልቃል ብለው ያስባሉ ለሚለው ጥያቄ ጦርነቱ የኤርትራ የኢትዮጵያ መንግስትን የአማራ ልዩ ኃይልን ና የህወሀት ታጣቂዎችን ያሳተፈ ና እጅግ ብዙ ተዋናዮች ያሉበት መሆኑን በመጥቀስ በዚህ ጉዳይ ላይ የእያንዳንዳቸው ውሳኔ ተጽዕኖ እንደሚያመጣም ተናግረዋል። በአሁን ሰዓት ትግራይን የሚያስተዳድረው ማን ይመስሎታል በሚል ለቀረበላቸው ጥያቄም በኢህአዴግ ጥምረትነት ለሀያ አመታት ሀገሪቱን የመሩትና አሁንም ድረስ በትግራይ ክልል ውስጥ የሚፈሩትና የአምባገነንነት ባህሪ ያላቸው የህወሀት ታጣቂ ቡድኖች መሆናቸውን ከ ከገለጹ በኋላ ታጣቂዎቹ በሀገሪቱና በቀጠናው ፖለቲካ ላይ ተቀባይነትን በድጋሚ ለማግኘት እየጣሩ ነው ይላሉ። ግጭቱ በመልካምና በክፉ ኃይሎች መካከል የተደረገ ነው ብለን ለማስቀመጥ አይደለም እየሞከርን ያለ ነው። በዚህ ግጭት ውስጥ እጅግ ብዙ ክሶች ይነሳሉ። የህዋት ታጣቂዎች በሀገሪቱም ሆነ በቀጠናው የፖለቲካ ተቀባይነታቸውን ለመመለስ እየጣሩ ነው። ሀድሰን የህወሀት ታጣቂዎችን የሚያግዝ በቀጠናው ያለ የውጭ ኃይል ስለመኖሩ ለቀረበላቸው ጥያቄም እርግጠኛ የሆነ ምላሽ ባይኖራቸውም ግምታቸውን ግን አስቀምጠዋል። በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህወሀት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ዓለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለን ሱዳኖቹም ወደዚህ ጉዳይ ትኩረታቸውን ያደርጋሉ የሚልም ስጋት አለ። ሱዳኖቹ ኢትዮጵያ ውስጥ ባለው ግጭት ላይ ላለመሳተፍና ላለመሳብ ጥጋቸውን ይዘው ለመቆየት እየሞከሩ ነው። ነገር ግን አሁን የተኩስ አቁም ከተደረገ በኋላ የኢትዮጵያና ኤርትራ ኃይሎች የትግራይን ክልል በመክበብ ከሌላው የኢትዮጵያ ክፍል በመነጠል ወታደራዊና ፖለቲካዊ ክልከላ ሊያደርጉበት ይሞክራሉ። ስለዚህ በአሁኑ ሰዓት ሱዳን ለትግራይ ታጣቂዎች መሠረታዊ የሕይወት ገመዳቸው ናት ማለት ይቻላል። ሀድሰን አያይዘውም የትግራይ ታጣቂዎች የኢትዮጵያ መከላከያ ሰራዊት ከራሻ ከቻይናና ከዩናይትድ ስቴትስ ለረዥም ዓመታት በመግዛት ያስቀመጠውን የጦር መሳሪያ መታጠቃቸው እና አስተማማኝ የሆነ የመሳሪያ ኃይል እንዳላቸውም ገልጸው፣ ነገር ግን ግጭቱ ከተጀመረ በኋላ ወደ ክልሉ የገባ መሳሪያ ይኑር ወይም አይኑር አይታወቅም ብለዋል። አክለውም በአጠቃላይ አሁን ላይ ያለው ሁኔታም ለቀጠናው አስጊ መሆኑንም ይገልጻሉ። ሁኔታው ለቀጠናው በሙሉ አስጊ መሆኑን ቀጥሏል። በሀገሪቱ ውስጥ ያሉ አብዛኞቹ ኢትዮጵያ እንደ ዩጎዝላቪያ ያለ መፈረካከስ እንደ ግጥማት ይሰጋሉ። ባለው የብሔር ሁኔታም ይሄ ሊፈጠር የሚችል ነገር ነው። በተለይም የትግራይ ታጣቂዎች ሙሉ ለሙሉ ክልሉን ከተቆጣጠሩ በኋላ ከኢትዮጵያ ጋር አዲስ አይነት ፖለቲካዊ ጥምረት እንደሚያደርጉ እንዲሁም በክልሉ ላይ ታላቅ የሆነ የራስ ገዝ ተጽዕኖ ለመፍጠር እንደሚጥሩ ይጠበቃል። በሌላ በኩል ጋዜጠኛ ጂሰስ ኦኒ ያነጋገራቸው ሌላው የፖለቲካ ተንታኝ ዩናይትድ ስቴትስ በዚህ ግጭት መካከል ስለሚኖራት ሚና ጥያቄ የቀረበላቸው ሲሆን የፖለቲካ ተንታኙ ዩናይትድ ስቴትስ በግጭቱ ወቅት ስታደርግ የቆየችውን የተኩስ አቁም ጥያቄ፣ ብሔራዊ ውይይትና የተሻሻለ የሰብአዊ እርዳታ አቅርቦትን በተመለከተ ግፊት ማድረጓን ትቀጥላለች ብለው እንደሚያስቡ ገልጸው፣ ልክ እንደ ዩናይትድ ስቴትስ ሁሉ በጉዳዩ ላይ ትኩረታቸውን ያደረጉ ከአውሮፓ አባል ሀገራት ጋር በመሆን በሀገሪቱ እያሽቆለቆለ የመጣው የሰብአዊ ሁኔታ ዙሪያም ትብብር ያደርጋሉ ብለው እንደሚያስቡ ተናግረዋል። ቅድሚያ የሚሰጠው ግን ከተኩስ አቁሙ በኋላ የክልሉ ሕብረተሰብ ጋር በመድረስ የረሀብ አደጋ የተደቀነባቸው ሚሊዮኖችን መርዳት መሆኑንም አክለዋል። ለጅሰስ ኦኒ ቃለመጠየቅ ኤደን ገረመው ከዋሽንግተን ዲሲ። አድማጮች፣ ተከታዩ ዘገባ ደግሞ ወደ ቤንሻንጉል ጉሙዝ ክልል ይወስደናል። በቤንሻንጉል ጉሙዝ ክልል መተከል ዞን በነበረው የጸጥታ መደፍረስ ረስ ተፈናቅለው የነበሩ ከ50 ሺ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ ነው ሲሉ የመተከል ዞን የማዘዣ ጣቢያ ሰብሳቢ ሌተና ጀኔራል አስራት ዴኔሮ ገለጡ። በንጹሐን ዜጎች ላይ ጥቃት ሲፈጽሙ የነበሩ ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ መደረጉንና በዚህም በአካባቢው ሰላም መስፈኑን ተናግረዋል። አስራት ዴኔሮ የተናገሩትን ይዛ አስቴር ምስጋናው ትክታዩን አድርሳናለች። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመተከል ዞን ኮማንድ ፖስት ሰብሳቢ ሌትናል ጄኔራል አስራት ዴኔሮ ከመተከል ዞን ተፈናቅለው የነበሩ ከ ሀምሳ ሺ በላይ ነዋሪዎች ወደ ቀድሞ ቀያቸው መመለስ የቻሉት ከተፈናቃዮቹ ጋር በነበረው ውይይት የሁለቱ ክልል አመራሮች እና ፌዴራል መንግስቱ ባደረጉት ስምምነት ታጣቂዎቹ የሰላም አማራጩን ተቀብለው በመግባታቸው እንዲሁም የጸጥታ ኃይሉ በከፈለው መስዋዕትነት ነው ብለዋል። ተነጻጻሪ ሰላም ማለት ምን ማለት ነው? ገበያ አልነበረም፣ ገበያ እየተገበያየ ነው። ህዝቡ ገበያ ከጀመረ ቆይቷል። መንገድ እንቅስቃሴዎች አልነበሩም፣ መንገድ እንቅስቃሴዎች አሉ። ሌሎች ኢኮኖሚያዊ እና ማህበራዊ እንቅስቃሴዎች ቆሞ ነበር፣ ትምህርት ቤቶች የመሳሰሉት ስራዎች በተቻለ ደረጃ አስጀምረን ወደ ሀምሳ ሺህ አምስት መቶ ሰላሳ ሶስት የሆነ ይሄ ወደ ከተማ ወደ ቻግኒ የሄደው ብቻ አካባቢው ሰላም የሆነ የተጋቀዘበት አካባቢ እንዲሰፍሩ አድርገናል። እዛ በሰፈሩበትም ድጋፍ እንዲደረግ የጸጥታ ዋስትና እንዲኖር አድርገን ነው ወደ እየሰፈሩበት መከላከያ ሰራዊትም ሌሎች ፖሊስ ኃይልም አድርገን አቀራይተን ነው እየሰፈሩ ያሉ ማለት እየተመለሱ ያሉ። በመተከል ዞን ላይ የነበረው የመልካም አስተዳደር ችግር አለ የሚል ፍትሐዊነት የለም፣ እኩልነት የለም፣ እኩል አንታይም፣ ስርአጥነት አለ። ወጣቶቹ ጥያቄ ያቀርቡ ነበር። ጥያቄ አልተመለስልንም ብለው ወደ ግጭትና ወደዚህ ወደ ጫካ መግባት ሁኔታ ነው የተፈጠረው። ጥያቄያችንም ይሄ ነው ብለው ዝርዝር አቅርበዋል። ችግሮችን መፍታት ያለብን በመነጋገር ነው። ያልተሟሉ የመልካም አስተዳደር ችግሮችም በሂደት በአጭር ጊዜ የሚፈታው፣ በረጅም ጊዜ እና በመካከለኛ ጊዜ የሚፈታ እንዲፈታ በሚል በሰነድ ስምምነት ላይ የእነሱን ሁኔታ ግዴታቸውንም እንደማስፈጸም እና ከፌዴራል ካለው አካላትም ከክልሉም። ከእነሱም ራሱ ተወካይ አድርገን ጽህፈት ቤት ተቋቁሞ ስራዎች እየተሰሩ ነው። በዚህ በየ አካባቢያቸው እየሰለጠኑ እየተመለሱ ነው። ከዚህ ቀደም በተለያዩ ጊዜያት በአካባቢው የነበሩ አመራሮች ጥቃት እየፈጸሙ ያሉት የህወሓት ተላላኪዎች ናቸው ይሉ ነበር። እርስዎ ደግሞ የመልካም አስተዳደር ጥያቄ ያላቸው ወጣቶች ናቸው ብለዋል ተብለው ለተጠየቁት ጥያቄ ጀኔራሉ ተከታዩን ብለዋል። ማንነት ላይ ያተኮረ ነው ብሎ ወጥቶ መግለጫ የሰጠ ሁሉ መንግስት ነው ብሎ መግለጽ አስቸጋሪ ነው። አንድ ኮሪደር ላይ ወይም አንድ ጥግ ላይ ሆነው የሚሰጡ ግለሰብ የመንግስት አመራሮች ሊኖሩ ይችላል። ምንም ከነዛ ሰዎች ያልተለዩ ምናልባትም ወያኔ የሚያደርገው ቅስቀሳ ሰለባ የሆኑ ሰዎች ሊኖሩ ይችላል። ከዚህም ከታጣቂዎችም እንደዚህ አይነት ሰለባ ያላቸው ሰዎች ሊኖሩ ይችላል። ሌተናል ጄኔራል አስራት ተፈናቅለው የነበሩ ዜጎችን በዘላቂነት መልሶ ለማቋቋም ድንኳኖችንና ለእርሻ ስራ ግብዓት የሚሆኑ ቁሳቁሶችን በማቅረብ በኩል የአማራ ክልል ባለሀብቶች ያሳዩት አጋርነት የሚደነቅ ነው ብለዋል። በአንዳንድ ተፈናቃዮች የአካባቢው ሰላም አስተማማኝ ባለመሆኑ መሄድ አለመፈለጋቸውን ለአሜሪካ ድምጽ በስልክ ተናግረው ነበር። በዚህ ላይ ያለውት አስተያየት ምንድን ነው ተብለው ለተጠየቁት ጄኔራል አስራት ሲመልሱ ያንን የሚቀሰቅሱ ወገኖች እንዳሉ ደርሰን እርምጃ ሁሉ ተወስዷል። ሄደን እኛ ስናወያይም ውሸት ነው ውሸታችን ነው የሚናገሩ ነበሩ እነሱ ደግሞ መጨረሻ ላይ ህዝቡ አጋለጣቸው። እነዚህ ነጋዴዎች ናቸው፣ ህዝብና መንግስት የሚልክልንን ቀደብ የሚሸጡ ናቸው። ሽጠውም ሀብታም ሆነዋል። እኛ ስንሄድም እኛ ጋር አይሄዱም። ዋና የገቢ ምንጫቸው ይሄ ሆነዋል ብሎ በጣም ስግብግብ የሆኑ ትግት ግለሰቦች አጋልጦ እኮ ወደ ፍርድ ቤት አቅርበል መከላከያ ሰራዊት እና አመራሮች ይዞ እንዲሄዱ አድርጎ ከወረዳው አመራር ጋር እዛ ተነጋግረው አካባቢውን ካዩ በኋላ መጥቶ ህዝቡን የማሳመን ስራ እንዲሰሩ ነው የተደረገው። እንጂ ስጋት ዝም ብሎ በሩቅ ሆነ ብዙ ነገር እንኳን ለእናንተ ለእነሱም ሩቅ ሆኖ ከነብሩበት ቦታ ወደ ቻቢት መሄዱ የነበረበት ባለበት አድርገው የሚቆጥሩበት ሁኔታ አይኖርም ማለት አለ። ይህ በእንዲህ እንዳለ ዛሬ በመተከል ዞን ዳንጉር ወረዳ ማንቡክ ቀበሌ ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የእርቀ ሰላም ኮንፈረንስ ተካሂዷል። በዚህ የእርቅ ኮንፈረንስም ጫካ ገብተው የነበሩ እና የመንግሥትን የሰላም አማራጭ ተቀብለው ወደ ተሐድሶ ማዕከል ገብተው ወደ ወረዳቸው የተመለሱ የመጀመሪያ ዙር የታጣቂዎቹ አመራሮች ሕዝቡን በድለናል ይቅርታ ሚደረግልን ብለው መጠየቃቸው ተገልጿል ዎቹ ወገን መረጃ ለማግኘትና የዛሬውን ስነስርዓት መግለጫዎችን ለማረጋገጥ ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ወደ ወሎ የሚወስደን ዘገባ ነው ተከታዩ። በሦስት የምስራቃዊ አማራ ዞኖች ላይ የበረሃ አንበጣ መንጋ ተከስቷል። የአንበጣ መንጋው ከ31 ሺህ በላይ የሚልቅ የሰብል፣ የቁጥቋጦ፣ የግጦሽና የደን መሬት ላይ መከሰቱን ነው የኮምቦልቻ እጽዋት ጥበቃ ክሊኒክ ያረጋገጠው ይለናል መስፍን አድራጌ ከስፍራው ባጠናቀረው በተከታዩ ዘገባው። የክሊኒኩ ዳይሬክተር መሐመድ ይማር ለአሜሪካ ድምጽ ሬዲዮ እንደገለጹት የበረሃ አንበጣው በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ ዞኖች ውስጥ በሚገኙ 103 ቀበሌዎች ላይ ከሰኔ 17 ጀምሮ ተከስቷል። ወደ 31799 ሄክታር ላይ የበረሃ አንበጣ ተከስቷል። በዚህ ውስጥ ወደ አስራ ሶስት ሺ አምስት መቶ አርባ ሄክታር ላይ በሰብል ላይ ተከስቷል። ሌሎቹ በግጦሽ ቁጥቋጦ እና ዴን ወደ አስራ ስምንት ሺ ሁለት መቶ ሀምሳ ዘጠኝ ሄክታር ላይ ነው የተከሰተው። የአንበጣው የእርገት ደረጃ ለመራባት ያልደረሰ ጉልምስ የአንበጣ የእርገት ደረጃ ላይ ያለ የበረሃ አንበጣ ነው። የክረምቱን የመራቢያ ወቅት ተከትሎ ከአፋር ክልል በመነሳት መንጋው በአካባቢዎቹ ላይ መከሰቱን የሚያስረዱት ኃላፊው በበልግ ሰብል ላይ መጠነኛ ጉዳት ማድረሱንም ጠቁመዋል። ባለፈው በበልግ በጣለው ዝናብ አማካኝነት አንዳንዴ የበልግ ሰብል ቀድሞ የሚደርሱ ማሽላ እና በቀሎ የተዘራበት ሁኔታ ነው ያለው። ወደ ሶስት ሺህ አራት መቶ ሰላሳ አምስት ሄክታር የማሽላ ሰብል ላይ ያው ይህ ነው ባይባልም የተወሰነ ጉዳት ያደረሰበት ሁኔታ ነው ያለው። እንደ ዳይሬክተሩ አምስተኛ የእድገት ደረጃ ላይ የሚገኘው የበረሃ አንበጣ ጉዳት የማድረስ አቅም ቢኖረውም እንቁላል በመጣል ዘሩን ለመተካት ከቦታ ወደ ቦታ የሚንቀሳቀስበት ጊዜ ነው። ለመስኩ ባለሙያዎችም ስጋቱ ይሄ ነው፣ ትልቁ ስጋታችን እንደኛ ቀጣይ ይዘው አካባቢ አፋር ላይ ተመልሶ ወይምኛ ድንበር አካባቢ ላይ ያሉት ወረዳዎች ላይ ተመልሶ እንቁላል ጥሎ ለቀጣይ መኸር በተለይ ከሐምሌ አጋማሽ ጀምሮ በከፍተኛ መልኩ እንደባለፈው ዓመት ተፈልፍሎ ጉዳት እንዲያደርሳል የሚል ቡነ ያለ በሶስቱ ዞኖች የተከሰተውን የአንበጣ መንጋ ለመከላከል ጥረቶች እየተደረጉ ነው ሲሉም ያመለክታሉ። እስካሁን በባህላዊ መልኩ ነው እየተከላከልን ያለ ነው። ቀጣይ ግን እንደዛ አንበጣው ተሰባስቦ ጉዳት የሚያደርስ ከሆነ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ኮምቦልሻ ላይ አንድ የርጭት አውሮፕላ እንዲመጣ ተደርጎ በአውሮፕላን እንዲረጭ የሚደረግበት ሁኔታ ይኖራል። አሜሪካ መጤ ተምች የሚባል እና አርሚ ወር የሚባሉ ተባይ አለ። ለእነሱ የመጣ ኬሚካል አለ። ያንን አሁን ለዞኖች ለማሰራጨት ያው ድልድል አድርገናል። ለበረሃ አንበጣ እንዲጠቀሙበት መርጫ መሳሪያውንም ኬሚካሉንም እንትንላለን። ይህ አንበጣ መንጋ ተመልሶ አፋር ድንበር ላይ በመዋል እንቁላል እንዳይጥል ና ተፈልፍሎ የመኸር ምርት ላይ ጉዳት እንዳያደርስ ከሆነ የናንተ ስጋት ከአሁኑ መረባረብ አይገባም? ወይስ በባህላዊ መከላከል ብቻ ችግሩን መፈታት ይችላል? ወይስ እሱ ግዴታም ነው፣ መረባረብም አለብን። በተለይ አሁን በአለፈው ዓመት የተከሰተው የበረሃ አንበጣ እንትን ትልቅ ትምህርት ሊሰጠን ይገባል፣ አስተምሮናል። ስለዚህ ቀጣናችን ላይ ተፈልፍሎ ከፍተኛ ጉዳት ከማድረሱ በፊት ይህንን የበረሃ አንበጣ ለማጥፋት ከአሁኑ ክትትል እያደረግን ነው። በተለይ አሁን ከዚህ ከበጀት ጋር ተያይዞ የበጀትም ጥያቄ እያቀረብን ያለ ነው። ተሽከርካሪም እንዲመደብልን የዋንደኛ ጥያቄ እያቀረብን ነው ያለው ሌሎች አልባሳትና ምርጫ መሳሪያም ሁለቱን ያው በፌዴራል አማካኝነት እንዲቀርብ ጥያቄ የቀረበበት ሁኔታ ስላለ እነሱ በአጭር ጊዜ ውስጥ ይፈታሉ የሚልነገር ነገር ነው ያለው መንጋው በደቡብ ወሎ አርጎባ ቃሉ ኮምቦልቻ ና ወረባቦ በሰሜን ወሎ ራያ ቆቦ ሀብሩ ቆቦ ከተማና ግዳን በኦሮሞ ብሔረሰብ ባቲ ና ደዌ ሀርዋ ወረዳዎች ላይ መከሰቱን ለማረጋገጥ ተችሏል የበረሃ አንበጣው ከቆላማ አካባቢዎች ባለፈ እንደ ግዳን ባሉ ደጋማ አካባቢዎች መከሰቱ ቦታና የአየር ንብረት ሳይከልለው መስፋፋት እንደሚችል ማሳያ ነው ይላሉ የክሊኒኩ ዳይሬክተር ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94 ነጥብ 3 ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። ዲሞክራሲ በተግባር ኢትዮጵያ በቅርቡ ያካሄደችውን አገራዊ ምርጫ ተከትሎ ከዓለም አቀፉ ማህበረሰብ የሚሰነዝሩ አስተያየቶችንና ለዲሞክራሲ ግንባታዋ መለማመጃ መጠቀም ይገባታል ሲሉ ምሁራን ገለጹ፣ ይለናል የዚህ ፕሮግራም አዘጋጅና አቅራቢ መስፍን አራጌ። በቅድመ ምርጫና በምርጫ ወቅት የታየውን መልካም አፈጻጸም በድህረ ምርጫም መደገም አለበት ማለታቸውን ዘርዝረዋል። ወደ ቅንብሩ ስድስተኛው ሀገራዊ ምርጫ ከተጠናቀቀ ቀናት ተቆጠሩ። ምርጫውን ተከትሎ ዓለም አቀፉ ማህበረሰብ በአድናቆትም ሆነ በነቀፋ የተለያዩ አስተያየቶችን ሲሰነዘር ቆይቷል። በወሎ ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር አለማየሁ ርቅሁን የሚሰነዘሩ አንዳንድ አስተያየቶች ከበጎነት ያልመነጩ ድብቅ አጀንዳ የሚንጸባረቅባቸው ናቸው የሚል አቋም አላቸው። አሜሪካ፣ ግብፅና ሱዳን እንዲሁም ነሱ ቲፎሶ የሆኑ ሀገሮች ከምርጫው በፊት ምን አይነት አቋም እንደነበራቸው ይታወቃል። ሁሉም ሰው ይረዳል ብዬ አምናለሁኝ። ስለዚህ ምርጫው ከተካሄደ በኋላ በምር ምርጫው የተፈጠሩ አንዳንድ እንከኖች እና ጉድለቶች ቢኖሩ ያንን እያጎሉ የኢትዮጵያን እድልና ተስፋን ወይም ደግሞ ጣፍንታዋን ኢትዮጵያ ባለም አቀፍ ደረጃ ላይ ያላትን ተሰሚነቷን ዝቅ የማድረግ ሁኔታቸው ሴናሪዎቻው ከፍተኛ መሆኑ ተለመደ አሰራር ነው ብዬ አምናለሁ። ከምርጫ በኋላ ደግሞ እንዲህ አይነት ነገሮችን ቢናገሩና ጉድለቶችን ደግሞ አስፍተው ለሌላው ህዝብ ተደራሽ ቢያደርጉ ይሄ የሚገርም ነገር አይደለም። አላማቸውን ለማስፈጸምና እስከ መጨረሻው ድረስ ግብ እንዲመጣላቸው ያሰቡት ነገር እንዲህ አይነት ነገሮች ቀዳዳ እያፈላለጉ አስተያየት መስጠትና ትችት ዘሩ አዲስ ነገር አይደለም። ከምርጫው በፊት ሲያነሱት ከነበሩት መሰረታዊ ነገሮች ውስጥ አንዱ የጸጥታ ጉዳይ ነበረ። የፖለቲካ ተፎካካሪዎች ፓርቲ ተሳትፎም እንደዚሁ እንደ ችግር እና እንደ ስጋት እንደሚያዩት ገልጸው ነበረ። ምርጫው ተካሂዷል። ምናልባት የዓለም አቀፉ ማህበረሰብ በሰጋው ወይም ደግሞ ተስፋ ባደረገው ልክ ተገይሯል ማለት እንችላለን። ምርጫው እንደ አንድ ዜጋ ከዚህ በፊት ከነበረው ምርጫ ጋር በማነጻጸርና እኔ ያየሁትን የታዘቡትን ትዝብት ነው ምነግርል እኔ እንግዲህ ኢህአዴግ ወደ ስልጣን ከመጣ በኋላ ከአምስት ምርጫዎት ተደርጓል። አሁን የስድስተኛው ነው። ከዚህ በፊት በነበረው ምርጫ ላይ ሁለት ጊዜ መርጭ አለሁ። አሁን ያየሁት ግን ቶታሊ ዳይናሚክ የሆነ ምርጫ ነው ያየሁት። በጣም የተለየንት ነው ያየሁት። ራሴን ነው የሚገልጸው ይሄኛው ስተትመንቱ የምናገረው። የሰላምና ልማት ትምህርት ክፍል ምሁሩ ሙልጌታ ተስፋዬ ደግሞ ድህረ ምርጫ ላይ የተሰነዘሩ የዓለም አቀፉን ማህበረሰብ አስተያየቶች ለራስ በሚመች ና በሚገ በሚገነባ መልኩ መተርጎም እንደሚቻል ያስረዳሉ። ለምሳሌ የአፍሪካ ህብረት ታዛቢዎች፣ የኢጋድ ታዛቢዎች፣ ዓለም አቀፍ ሚዲያዎች፣ ሲኤንኤን የመሳሰሉት ሚዲያዎች ምርጫው የተለየ ችግር ሳያጋጥመው በተለይ ሰላማዊ ሆኖ መጠናቀቁን በደንብ አድርገው አሰርት አድርገዋል። ፍትሐዊና ብዙ የዲሞክራሲ ሳን ያላጋጠመው ምርጫ ነበር ብለው አሰርት አድርገዋል። ለምሳሌ እንደ አፍሪካ ህብረት እንደ ኢጋድ አይነቶች ታዛቢዎች ምርጫ ቦርድ በአቅም አሁንም ማድረግ እንዳለበት ቅን የሆነ ለኢትዮ ለወደፊቱ ዲሞክራሲ የሚጠቅም አስተያየት ሰጥተዋል። ኢትዮጵያውያኖች በበጎ መመልከት አለብን። ይህንን ጉዳይ ምንም ሳንካ ያልተፈጠረበት ዲሞክራሲያዊና ፍትሐዊ ምርጫ አካሂደናል ብለን ከመታበይ ይልቅ ያጋጠሙን ትላልቅ ችግሮች ከቅንነት መጓደል ያልተፈጠሩ ነገር ግን ከአቅም መጓደል እና ቀድሞ ከመጠንቀቅ፣ ከልምድ መጓደል የተፈጠሩ ችግሮችን ማረም ያስፈልጋል። ለምሳሌ በገዢው ፓርቲ በኩል በታችኛው ደረጃ ያሉ የመንግስት አካላት ምርጫ ሲያጭበረብሩ ተይዘዋል። ለምሳሌ አንዳንድ ቦታ ላይ የጸጥታ አካላት ገለልተኝነታቸውን እንዳልጠበቁ የሚያሳዩ ሪፖርቶች ወጥተዋል። ኢትዮጵያውያን ዲሞክራሲ ልናለመልም ከሆነ ሁሉን አካታች የሆነ ወደፊት የሚመለከት የመንግስት አስተዳደር ልንመሰረት ከሆነ አሁን ያካሄድነው ነው ምርጫ እንደ መስፈንጠሪያ ሳጥን ተመልክተን ከአምስት ዓመት በኋላ ለሚመጣው የዲሞክራሲ ሂደት መልካም ልባችንን መክፈት ያስፈልጋል ብዬ አስባለሁ። የተሸናፊና የአሸናፊ ተረክ መፍጠር አለብን ብዬ አላስብም። ምርጫው በተሳካ መንገድ ተከናውኗል ባይ ናቸው ምሁራኑ። የምርጫ ቦርድን በአንጻራዊ ገለልተኛነት መደራጀትና መንቀሳቀስ ኢትዮጵያውያን አገራቸው ባለችበት አስቸጋሪ ሁኔታ በተሻለ ነጻነት መምረጣቸውን በመዘግ ምርጫው በራሱ ጊዜ በቂ ላይሆን ይችላል። ምርጫውን ማካሄዱ፣ ምናልባት ምርጫ ከተካሄደ በኋላ ኢትዮጵያ ውስጥ አሁን ስር የሰደዱ ችግሮችን በአንድ ጀንበር ይፈታል ተብሎ አይታሰብም። እኔም እንደ ግሌ እንደዛ ብዬ አላስብም። ነገር ግን ምርጫው ወደ ዲሞክራሲያዊ ስርዓት ለመሸጋገርና ዲሞክራሲን ለመለማመድ እንደ አይነተኛ መሳሪያ ነው የሚያገለግለን። ስለዚህ የኢትዮጵያ ህዝብ ኢትዮጵያ አሁን የምትገኝበትን ሁኔታና ጫና ግንዛቤ ውስጥ በማስገባት እንዲህ አይነት እጅግ በጣም ሰክሰስፉል እና እጅግ በጣም ፍሬያማ የሆነ የምርጫ ሂደት ነው ያከናወነው ብዬ መናገር ችላል። ላንዳ ወይ በእንደዛ አይነት አስቸጋሪ ሰዓት ውስጥ ሆና ይሄንን ማካሄድ መቻለዋ ኢትዮጵያ ነገ ወደ ዲሞክራሲያዊ ስርዓት ለመሸጋገር ተስፋ ያላት ሀገር መሆኗን ያሳያል። ከኢትዮጵያ በተቃራኒ የቆሙ የኢትዮጵያን መረበሽ የሚፈልጉ አካላት እነዚህን ትናንሽ ክፍተቶች አንስተው ያጎሉት ሊያበጣብጡን ይችላሉ። እንደ ጥቁር ነጥብ ሊያስቀምጡልን ይችላል። ነገር ግን እኛ ክፍተታችንን ራሳችን ለመገንባት እንደሚያግዘን መልካም መልክተኛ እንደ ትችት ወስደን አንድ ጉዳይ ላይ መስራት አለብን። ቅድመ ምርጫ ጥሩ መዝጊያ ተሰርቶለታል። የምርጫ ዕለት ሁሉም ፖለቲካ ፓርቲዎች በሚባል ደረጃ ሁሉም ታዛቢዎች በሚባል ደረጃ ሂደቱ መልካም እንደነበረ ገልጸውልናል። ድህረ ምርጫ ግን እስካሁን ተገቢው መደምደሚያ አለማግኘቱን ገልጸዋል። ድህረ ምርጫ ጉዳዮች ምን ምን ናቸው? አንደኛው በምርጫ ዕለት በተቃዋሚ ፓርቲዎች፣ በገዢው ፓርቲ፣ በምርጫ ቦርድ፣ በታዛቢዎች የተሰጡ አስተያየቶች መደምደሚያ መበጀት፣ በህግ መደምደም የሚያስፈልጋቸው በህግ መደምደም አለባቸው፣ በፍርድ ቤት ማለት ነው። በምርጫ ቦርድ መደምደም የሚያስፈልጋቸው ምርጫ ቦርድ አቅሙንም አሳድጎ ቢሆን ቶሎ መፍትሄ መስጠት አለበት። ለምሳሌ ምርጫ ቦርድ እስከ ሁለት ዓመት የሚያራዝመው ከሆነ የቅሬታ አያያዙ መንግስት ተመርጫለሁ እያለ በየመድረጉ ተቃዋሚዎች ቅሬታ እያቀረቡ ምርጫ ቦርድ ቆይ በሂደት ላይ ነኝ እያለ የድህረ ምርጫ ፕሮሰስ ሁለት ዓመት ሊሄድ ነው። የሚቀጥለው ስቴፕ በምርጫ የተመረጠው መንግስት መንግስት የሚመሰርትበት ጊዜ ነው። መስከረም መንግስት ከምርጫ ጣጣ ወጥቶ ፖሊሲ ወደ ማስፈጸም ጉዳይ መግባት አለበት። እስከዛሬ የነበሩት ምርጫዎች ምንድን ናቸው? ምርጫ ይካሄዳል። ዓለም አቀፍ ታዛቢዎች አስተያየት ይሰጣሉ። ቅሬታዎች ይቀርባሉ። አምስቱን ዓመት ሙሉ ገዢው ፓርቲ ተመርጬ እያለ ሲፎክር ይኖረን፣ ተቃዋሚ ፓርቲዎች ይኸው ቅሬታ ቅርበን እንዲህ አድርጎ እያሉ አምስቱን አመት ሲከራከሩ ይኖራሉ ተቋስለው። መንግስትም ሁልጊዜ ምርጫ ብቻ እያሰበ ለዛ ነው ብዙ ፕሮጀክቶች የምርጫ ሰሞን የሚመረቁ። መንግስት ለውይይት በሩ መክፈት እንዳለበትም ይጠቁማሉ። በተለይም በምርጫው ላይ ካልተሳተፉ ተፎካካሪ የፖለቲካ ፓርቲዎች ጋር ምሁሩ፣ እነዚህም ፓርቲዎች ማወያየት ማለት በርካታ ኢትዮጵያውያንን ማወያየት ነው የሚል ሀሳብ አላቸው። በሚሊዮን የሚገመቱ ተከታዮች እንዳሏቸው በማስታወስ በዚህ የምርጫ ሂደት ውስጥ ያልተሳተፉ የፖለቲካ ኃይሎች እና የማህበረሰብ ክፍሎች ድህረ ምርጫ ላይ ለውይይት ቀርበው የሚደመጡበት ፕላትፎርም መፈጠር አለበት። መደመጥ በራሱ መብት ነው፣ አንደኛ ነገር። ሁለተኛ ለእንደዚህ አይነት ማህበረሰብ ድህረ ምርጫ ከሚጠይቃቸው ጉዳዮች አንዱ ነው። ሌላኛው ከፖለቲካ መረጋጋቱ በተጨማሪ የማህበራዊና ኢኮኖሚያዊ መረጋጋት ጉዳዮች ይታሰባል። ከፍተኛ የሆነ መፈናቀል አለ፣ ስደት አለ፣ የኢኮኖሚ አለመረጋጋትና የዋጋ ግሽበት አለ። እነዚህ ጉዳዮች በኢኮኖሚያዊ ምክንያት ብቻ የሚመጡ አለ እውነቱን ለመናገር የፖለቲካ ሴራ ሁሉ ያለባቸው ጉዳዮች ናቸው። መንግስት ፖሊሲዎችን የሚተገብርበት እንጂ ከምርጫ ጣጣ ሳይወጣ የሚቆይበት ጊዜ ሊኖር አይገባም ይላሉ የሰላምና ልማት ምሁሩ። ድህረ ምርጫ፣ ቅድመ ምርጫና የምርጫ ዕለት እንደተዘጋ ሁሉ የድህረ ምርጫ ጣጣዎች ኢትዮጵያውያን መዝጋት አለባቸው። ኢትዮጵያ ምርጫውን ማድረግ አልነበረባትም የሚሉ ወገኖች በተለያዩ የመገናኛ ዘዴዎች አስተያየታቸውን ሲሰጡ ይስተዋላሉ። በተለይም የጸጥታና መረጋጋትን ጉዳይ ጥያቄ ውስጥ በማስገባት ምሁራኑ ግን ምርጫውን ባለማድረግ የሚመጣውን አደጋ መከላከል ይቸግራል ይላሉ። የኢትዮጵያ አይነት ሰፊ ሀገር አለመረጋጋት ያለባቸው አካባቢዎችና መረጋጋት ያለባቸው አካባቢዎችን ስታወዳደር ሪሌቲቭሊ የተረጋጋ አካባቢ ያለባቸው ቦታዎች በጣም ብዙ ናቸው፣ ሰፊ ናቸው። ለምሳሌ ምርጫ የተካሄደባቸው አማራ ክልልን፣ ኦሮሚያ ክልልን እና ደቡብ ክልልን ብትቆጥር 77 ፐርሰንት የፓርላማ ወንበር መያዝ የሚችለው ክልል ነው ያለ። አፋርም በተመሳሳይ ሶማሊያ ክልል በሬጅስትሬሽን ላይ በተፈጠረ አቤቱታ ምክንያት ነው እንጂ በአብዛኛው የተረጋጋ አካባቢ ነበረ። ስለዚህ አብዛኛውን አካባቢ ስትመለከት ምርጫ ማካሄድ የሚቻልበት ሁኔታ ነበረ። እንደውም ምንድነው የኢትዮጵያ ፖለቲካ ጉዳይ አማራጭ አልባ አማራጭ ነው የሚሰጥ። እኔ እንደ ግሌ ምርጫው መካሄድ ነበረበት ብዬ አስባለሁኝ። ለምን ምርጫው ባለፈው ዓመት እንደ ዋነኛ ምክንያት ኮቪድ ነው ያስተላለፈው። ስለዚህ ወደ ዴሞክራሲያዊ ስርዓት ለመሸጋገርና ዴሞክራሲን ለመለማመድ ደግሞ ምርጫ የግድ አስፈላጊ ነው። ስለዚህ እኔ ምርጫ መካሄድ አለበት ብዬ ነው የማስበው። በየትኛውም የችግር እርቀን ውስጥ ሆነን ምርጫውን ማካሄዱ ተገቢ ነው ብዬ ነው የማስበው። ለምን አንድን መንግስት ገደብ ሳይኖረው ስልጣን ላይ ባስቀመጠው ቁጥር ነገ ወደ አምባገነናዊ ስርዓት የመቀየር እድሉ ሰፊ ነው። ለሌላውም ትውልድ የምታስተላልፈው መልካም ነገር አደለም። የየትኛውም ጫና ውስጥ ሆነ በየትኛውም ችግር ውስጥ ሆነ እንዲህ አይነት ምርጫ ማካሄድ መቻሉ በራሱ ጊዜ አንዱ ትልቁ ውጤት ነው ብዬ ነው የማስበው። መልካም ነገር ነው። የመከራከሪያ ነጡ በትግራይ ያለው ጦርነት ወይም ግጭት ባልተቋጨበት፣ ሰዎች ከቦታ ቦታ እየተፈናቀሉ ባለበት፣ የብሄር ግጭቱ ሌላ ጠርዝና ሌላ ቅርጽ በያዘበት ምርጫውን ማካሄድ ፋይዳ አይኖረውም ብለው ለሚከራከሩ ወገኖች፣ እንደዚህ ብለው የሚከራከሩ የውጭ ተቋማትና ሜይ ቢ የራሳቸው ፍላጎት ያላቸው ወገኖች የራሳቸው ሀሳብ ሊኖራቸው ይችላል። እንደኔ ግን እንደ አንድ ግለሰብ ሁ ግን ሳስበው የኢትዮጵያ መንግስትና የኢትዮጵያ ብሔራዊ የምርጫ ቦርድ ምርጫውን አሁን ማከናወኑ በጣም ተገቢ ነው ያስባለሁ። እንግዲህ ምንድን ነው ይሄ የተደረገው ምርጫ ቦርዱ ምርጫው ለማከናወን አመቺ ባልሆነ ሁኔታዎች ላይ ምርጫው አልተካሄደም። እንደዚህ በትግራይ ለምሳሌ ሌላም አሁን ቤንሻንጉል ላይ አማራ ክልልም እንደዚሁ ኦሮሚያ ክልልም እንደዚሁ ስጋትና ምርጫውን ለማከናወን አስቸጋሪ የሆነ ሁኔታዎችን ቀድሞ ምርጫ ቦርዱ ለይቷል። ስለዚህ በአብዛኛው የአገሪቱ ክፍል ላይ ቢ መንግስትን የሚያስችል ድምፅ በሚገኝበት ሁኔታ ነው ምርጫ የተካሄደው እና ያንን ስጋት ያለባቸውን አካባቢዎች ለይቶ ቀድሞ አሳውቆ፣ ሌሎች ሰላማዊ የሆኑ አካባቢዎች ላይ ደግሞ ምርጫው ተከናውኗል። ይሄ ተገቢ ነው ብዬና አስበው ለምን እንግዲህ ኪስህ ላይ ሆን ለምሳሌ ገንዘብ ቢኖር ለነገ ብትል ሊጠቅም ይችላል። አጣጠፋው ይህንን ግን ለነገ የምትለው ነገር አይደለም። ነገ ምን እንደሚከሰት አታውቀውም። ለኢትዮጵያ መልካም ልብ የሌላቸው የሚዲያ ተቋማት እና ድርጅቶች አማራጭ አልባ አማራጭ ያስቀምጡላል። እውነታው ምርጫ ለመካሄድ በትልቁ የሚጠበቀው የጸጥታና መረጋጋት ጉዳይ ነው ልክ ነገር ግን ይህንን ሁለቱን ባላንስ ስታረግ ኢትዮጵያ ምርጫ ባታካሄድስ ምንድን ነው የሚሆነው ብለህ ስታስብ የተከረረ የፖለቲካ ፕላትፎርም ባለበት ሀገር ውስጥ የተመረጠውን መንግስት ወይም አሁን ስልጣን ላይ ያለውን መንግስት ሁለት ዓመትና ሶስት ዓመት ማቆየት አችልም። እንደ ትግራይ ያሉ አካባቢዎች ደግሞ በቅርብ ጊዜ መረጋጋት መጥቶ ወደ ምርጫ ፖለቲካ ይመለሳሉ የሚል እምነት የለኝም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ለዚህኛውም ዝግጅቱ አመሰግናለሁ። አድማጮች ስርጭታችን ሊገባደድ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚ ላይ ያበቃ። አስተናጋጃችኋለሁ አለ ከበደ ከአቀናባሪያችን ብርሃን ኃይሉ ከእለቱ ዋና አዘጋጅ ስለምን አባት ና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ነገ ሐሙስ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ a casa ale